The Voice of America The O.A. Yuh Ya Radio Tabiano Yuh Ya America dooms, Radio Tabiano we are very, very, very proud of the relations between China and Ethiopia and Djibouti. Our three countries are, are very well linked. የጅቡቲ ፕሬዚደንት ኢስማኤል ኦማር ጊሌ ናቸው ሲናገሩ የሰማችኋቸው። የኢትዮ ጅቡቲ የባቡር መስመር መከፈትን አስመልክቶ ከተናገሩት የተወሰደ ነው። መስመሩ የሦስቱን ሀገሮች ግንኙነት ይበልጥ እንደሚያጠናክር ነው ፕሬዚደንት ኢስማኤል ኦማር ጊሌ የገለጹት። ለአርእስተ ዜናው ቆንጂት ካሉን ዜናዎች መካከል አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አንዲት አሜሪካዊት በአዲስ አበባ አካባቢ በደረሰባት ጉዳት መገደሏን አስታውቋል። በዜናው ክፍለ ጊዜ ዘገባ ይኖረናል አጠር ያለ ቀደም ሲል እንዳልነው ዛሬ ተመርቆ የሙከራ አገልግሎት መስጠት በይፋ የጀመረው የኢትዮ ጅቡቲ ባቡር መስመር ከጅቡቲ አዲስ አበባ ለመድረስ ይወስድ የነበረውን ጊዜ ወደ አስር ሰዓት ማውረዱ ተገልጿል የሚሉትና ባለፉት ሁለት ቀናት ውስጥ ጣሊያን ቁጥራቸው 11 ሺህ የሚጠጋ ለብቻቸው ያሉ ሕጻናትም ያሉባቸው ፍልሰተኞችን የሚበዙት ከኤርትራና ከናይጄሪያ የሆኑ ከባህር አደጋ አትርፈናል ስት በጠረፍ ጥበቃው አማካይነት ማትረፏን አስታወቀች። ሀምሳ አስክሬኖችን አግኝተናል ብላለች። እነዚህና ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት። ለአርእስተ ዜናው በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡእ መስከረም 25 209 ዓመተ ምህረት ዝግጅታችንን ነው እየተከታተላችሁ ያላችሁት አሁን የሰዓቱን የዓለም ዜና እናሰማችው። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አንዲት አሜሪካዊት በኢትዮጵያ ዋና ከተማ በአዲስ አበባ አካባቢ በደረሰባት ጉዳት ምክንያት መገደሏን አስታውቋል። አደጋውን ያደረሰውና ሌሎች ዝርዝሮችን ግን ለጊዜው አልሰጠም። መለስካቸው አመሃ ዝርዝሩን አድርሶናል። ኤምባሲው ዛሬ ለቪኦኤ በኢሜይል እንዳስታወቀው ትናንት ከቀትር በኋላ በአዲስ አበባ አካባቢ አንድ የመጓጓዣ መኪና ባልታወቁ ሰዎች በድንጋይ መደብደቡን ይገልጻል። አክሎም ከተጓዦቹ መካከል አንዲት የዩናይትድ ስቴትስ ዜጋ ከተወረወሩ ድንጋዮች በአንደኛው ክፉኛ ተመታለች። ይህች አሜሪካዊት በደረሰባት ጉዳት ሳቢያም ሕይወቱ አልፏል ሲል ይኸው የኢሜይል መልእክት አጭር ይዘቱን ይቋጫል። በመኪናው ላይ የድንጋይ ድብደባ የደረሰው በአዲስ አበባ ከተማ አካባቢ የት እንደሆነ በመኪና ውስጥ ስንት ተጓዦች እንደነበሩ፣ ዜግነታቸው፣ የሟቿን ስምና የመሳሰሉትን ዝርዝር መረጃዎች ኤምባሲው ለጊዜው ለመግለጽ አልፈለገም። ዝርዝሩ እንዳገኘን እናቀርባለን። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አመሰግናለሁ መለስካቸው። ዛሬ ተመርቆ የሙከራ አገልግሎት መስጠት በይፋ የጀመረው የኢትዮ ጅቡቲ የባቡር መስመር ከጅቡቲ አዲስ አበባ ለመድረስ ሳምንት ይወስድ የነበረውን ጊዜ ወደ አስር ሰዓት ማውረዱ ተገልጿል። ሶስት ነጥብ አምስት ቢሊዮን ዶላር በዛሬ ምንዛሬ ሂሳብ ካሰላ ነው ከሰባ ሰባት ቢሊዮን ብር በላይ የወጣበት የኢትዮጵያ ጅቡቲ ፕሮጀክት ሰባት መቶ ሀምሳ ኪሎ ሜትር ርዝመት ያለው መሆኑ ተገልጧል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው ይህንን የዘገበው። አራት አመት የዘለቀው የኢትዮ ጅቡቲ የባቡሩ መስመር መዘርጋት ስራ ምረቃ ስነ ስርዓት ዛሬ አዲስ አበባ ላይ ተከናውኗል። በመጽሔት ዝርዝር ዘገባ ይዘናል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ባለፉት ሁለት ቀናት ውስጥ ቁጥራቸው 11 ሺህ የሚሆን ብቻቸውን ያሉ ልጆችም ያሉባቸውን ፍልሰተኞች ከባህር አደጋ አትርፈናል ሲል የጣሊያን ጠረፍ ጥበቃ አስታወቀ። 50 አስከሬኖችንም አውጥተናል ብሏል። ትናንት ማክሰኞ ከ4600 በላይ፣ ሰኞ ዕለት ደግሞ ከ6000 የሚበልጹ ፍልሰተኞችን ከሰሜን አፍሪካ የሜዲትራኒያን ባህር ጠረፍ ላይ አውጥተናል ሲል ነው የጣሊያን የጠረፍ ጥበቃ ያስታወቀው የትናንቶቹ ከ33 ጀልባዎች ላይ የተገኙ መሆናቸውን የገለጸው የጠረፍ ጥበቃው 27ቱ የተልፈሰፈሱ የጎማ ጀልባዎች መሆናቸውንም አስታውቋል። በተጨማሪም ከሊቢያ ሳባርታ ጠረፍ አውጥተው ወደ ሲሲሊ ሲያጓጉዟቸው ከነበሩት የሚበዙት ኤርትራውያንና ናይጄሪያውያን ከሆኑ አንድ ሺ የሚሆኑ ፍልሰተኞች መካከል ሶስት ሴቶች የጠረፍ ጥበቃ ጀልባዎች ላይ እንዳሉ ተይዘው መገላገላቸው የሚለውን የጣሊያን ባለስልጣናት አመልክተዋል። ያ የሊቢያ ጠረፍ ከጣሊያኗ ላምፔዱሳ ደሴት 290 ኪሎ ሜትር ርቀት አለው። ሴቶቹና ሁለቱ ወንድና አንዲት ሴት አራት ልጆቻቸው በጥሩ ሁኔታ ላይ መሆናቸውን ባለስልጣናቱ ጨምረው ገልጸዋል። ዓለም አቀፍ እውቅና ያለውን የየመንን መንግስት ፕሬዚደንት አብድራቡ ማንሱር ሃዲን የሚደግፈው የተባበሩት መንግሥታት ድርጅት የጸጥታ ጥበቃ ምክር ቤት ባለፈው ቅዳሜ በባህር ኃይሉ መርከብ ላይ የደረሰውን ጥቃት በጽኑ አውግዟል። በሌላ በኩል ደግሞ ለየመን የሚላከው ሰብአዊ እርዳታ መቋረጥ በአገሪቱ አገሪቱን ወደ እርስ በርስ ጦርነት የሚዳርግ ችግር ደቅኗል እየተባለ ነው። ሪቻርድ ግሪን ዘገባ ልኳል። አዲሱ አበባ ያቀርበዋል። ምክር ቤቱ በውጥ ሽምቅ ተዋጊዎች ላይ ያሳለፈው ውግዘት ይፋ የሆነው ሽምቅ ተዋጊዎቹ የተባበረው አረብ ኤሚርቶች ንብረት የሆነ መርከብ ጥቃት ከተካሄደበት በኋላ ነው። በዚህ በቅዳሜው ጥቃት በሰው ህይወት ላይ የደረሰ ጉዳት እንደሌለም ታውቋል። ይህ በእንዲህ እንዳለ ወደ የመን የሚሄደው የሰብዊ እርዳታ መቋረጥ አገሪቱን ሰቅዞ የያዘ ችግር መሆኑንና ይህም ወደ እርስ በርስ ጦርነት ያመራ አስከፊ ሁኔታ መሆኑን እንዲጤን ከፍተኛው የተባበሩት መንግስታት ድርጅት ባለሥልጣናት አሳስበዋል። addition to malnutrition, where, as I say, we have 7 million people ወደ ሰባት ሚሊዮን ሕዝብ እጅግ በከፋ የተመጣጠነ የምግብ እጥረት ላይ እንደሆነ ከተመለከትኩበት ሁኔታ በተጨማሪ በየሆስፒታሉ የሕክምና ክፍል ውስጥ ሕፃናትንም አይቻለሁ። እንደ ወላጅ ይህን ሁኔታ ማየት እጅጉን አሰቃቂ ነው። ለምሳሌ ሰባት ዓመቱ ነው የተባለ አንዱ ሕፃን የሰባት ወር ሕፃን ያህል ሰውነትም የለው የተመጣጠነ ምግብ ማጣቱ ብቻ ሳይሆን እጅግ የከሳና የቀጨጨ ነው። የሰብአዊ እርዳታ አገልግሎት ኃላፊው ስቴፈን ኦብራያን ናቸው። የተባበሩት መንግስታት ድርጅት እንደ አውሮፓ አቆጣጠር ከ2015 ዓ ም አንስቶ የየመንን ሕዝብ ለመርዳት እየጣረ እንደሆነ የገለጡት ባለሥልጣኑ እየተጠየቀ ያለው እርዳታ ባለመድረሱም ችግሩን አባብሶታል፣ መቅረፍም አልተቻለም ይላሉ። ለስድስት ሚሊዮን የየመን ሕዝብ በአመት ስድስት ጊዜ ምግብ የሚያቀርበው የዓለም ምግብ ፕሮግራም ወይም ደብሊውኤፍፒ ቃል አቀባይ እንደገለጡት ሕይወትን ለማዳን በአሁኑ ወቅት 145 ሚሊዮን ዶላር ያስፈልጋል። እንደ አውሮፓ አቆጣጠር ከ2014 ወደዚህ በየመኑ ውዝግብ ከ10 ሺህ ህዝብ በላይ ሕይወቱን አጥቷል። ከ12 ሚሊዮን በላይ የሚሆኑ ደግሞ ተሰደዋል። ከስራቸው የሚሰናበቱትን የተባበሩት መንግስታት ድርጅት ዋና ጸሐፊ ባንክ ኪሞንን ለመተካት የተያዘው ውድድር ዛሬ ወሳኝ ምዕራፍ ላይ ደርሷል። የጸጥታ ምክር ቤቱ ድምጽ ይሰጥበታል። አንድ መቶ ዘጠና ሶስት አባላት ያሉት የድርጅቱ ጠቅላላ ጉባኤ ከቀረቡት እጩ ተፎካካሪዎች መካከል ለማን ድምፁን እንደሚሰጥ አስራ አምስት አባላት ያሉት የጸጥታው ምክር ቤት ሀሳብ ወይም አጭቶ እንዲያቀርብ ኃላፊነት ተሰጥቶታል እና ምክር ቤቱ አባል ሀገሮች ከቀረቡት የምክር ቤቱ አባል ሀገሮች ከቀረቡት አስር ተፎካካሪዎች መካከል ማንን እንደሚደግፉ ካለፈው ሐምሌ ወር ጀምሮ መደበኛ ወይም ይፋ ባልሆነ መንገድ ስማቸው ሳይገለጽ አምስት ዙር የአባል ሀገሮች የድጋፍ ድምጽ አሰጣት ሲያከናውኑ ቆይተዋል። በአምስቱም ዙሮች ታዲያ የ67 ዓመቱ የቀድሞ የፖርቹጋል ጠቅላይ ሚኒስትር አንቶኒዮ ጉቴረስ ትልቁን ድጋፍ አግኝተዋል። ጉቴረስ እንደ ኤሮፓውያን አቆጣጠር ከ2005 ዓ ም እስካለፈው ታህሳስ ድረስ የድርጅቱ የስደተኞች ከፍተኛ ኮሚሽነር ሆነው ያ ገለገሉ ናቸው። የጸጥታ ምክር ቤቱን አባላት አብላጫ ድጋፍ ያግኙ እንጂ ታዲያ አሸናፊነታቸው በዚህ ተረጋገጠ ማለት አይሆንም። ባለፈው ሳምንት ቡልጋሪያዊቱ ክሪስ ክሪስታሊና ጆርጂቫ ውድድር ውስጥ መግባታቸው የፍክክሩን ሁኔታ ሊቀያየር እንደሚችል እየተነገረ ነው። የአውሮፓ ሕብረት ኮሚሽን ባለስልጣኒቱ እንደሚወዳደሩ ከተወራ የሰነበተ ቢሆንም መንግስታቸው አስቀድሞ እሳቸውን ቡልጋሪያዊት ለሆኑት ለዩኔስኮ ዋና ስራ አስኪያጅ አይሪና ቦኮቫ ድጋፉን በመስጠቱ ሁኔታውን ውስብስብ አድርጎባቸው ቆይቷል። በአስር ዓመታት ውስጥ ከታዩት ሁሉ የከፋ ነው የተባለው የውቅያኖስ ማዕበል ማቴው ሄይቲና ኩባ ላይ የሰው ሕይወት ካጠፋና ንብረት ካወደመ በኋላ ዛሬ ወደ በሐማስ ደሴቶች እየተውዘገዘገ መሆኑ ተዘግቧል። በሄይቲና በአጎራባቿ ዶሚኒካን ሪፐብሊክ ቢያንስ ዘጠኝ ሰው ገድሏል። ማዕበል ማቴው ሄይቲ ከባድ ዝናብ አዝሎ በሰዓት 230 ኪሎ ሜትር በነጎደው ኃይለኛ የውቅያኖስ ማዕበል ስትመታ በ52 ዓመት ውስጥ የትናንቱ የመጀመሪያ ጊዜ ነው። አምስት ሰዎች መሞታቸው፣ አንድ ሰው መጥፋቱንና አስር መቁሰላቸውን የሀገሪቱ ፕሬዚዳንት ጆሴልሞ ፕሪቬርት አስታውቀዋል። የሰዓቱ ዜና አበቃ። አድማጮች ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15785 ኪሎ ሄርትዝ በ22 ሜትር ባንድ 13615 እና 13860 ኪሎ ሄርትዝ እንዲሁም በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ መስከረም 25 2009 ዓም ምሽት ፕሮግራማችን ነው። በወቅታዊ ሁኔታ ላይ ትናንት ምሽት ከሦስት ምሁራን ጋር ያደረግነው ውይይት ዛሬ ሁለተኛው ክፍል ይቀጥላል። ሆን ሆን ተብሎ የጥቃት እርምጃ እንደሆነ የሚታወቀው፣ ታንኮች ነበሩ። ከጀርባቸው ሰራዊቱ ነበረ። ሙሉ ሰራዊት ታጥቆ ነበር። ጋዜጠኞቹን ደብቀው ከጓሮ ሲያስወጡ የታጠቁ ወታደሮች ነበሩ። ያሉ የመብት እጦት ችግር አለ። ህግ የማክበር ችግር አለ። መንግስት ራሱ የፈጠረውን ራሱ የጻፈውን ህገ መንግስት ያለ ማክበር ችግር አለ። እያንዳንዱ ዜጋ በነጻነት የማሰብ የመናገር፣ የመሰብሰብ ሙሉ የሆነ የሲቪል፣ የፖለቲካና የኢኮኖሚ መብቶች አሉ። በሁለተኛው አጋማሽ ከሚቀርበው ውይይት ቀንጨባ አድርገን ያሰማናችሁ ነው። ክቡራትና ክቡራን አድማጮች ዝግጅቶቻችንን በጥራት እንድትከታተሉ በከፈትናቸው አዳዲስ መስመሮች እንድትገለገሉ እናሳስባለን። በአሜሪካ ድምጽ በአጭር ሞገድ በ19 ሜትር ባንድ በ15630 እና በ15785 ኪሎ ኸርትስ በ22 ሜትር ባንድ በ13615 እና በ13860 ኪሎ ኸርትስ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ኸርትስ እንዲሁም በናይል ሳት ቪኦኤ 24 ላይ በተለመደው መስመር ይተላለፍላችኋል። ስርጭቶቻችን አሁን ያነበብኩላችሁ አብዛኞቹ አዳዲስ የስርጭት መስመሮች በመሆናቸው በእነዚህ መስመሮች ላይ የዕለት ስርጭቶቻችንን በተሻለ ጥራት ማዳመጥ ትችላላችሁ። ምናልባት በመስመሮቻችን ላይ የመረባበሽ ድምፅ ወይም ያለመደመጥ ሁኔታዎችን ብትታዘቡ በየወቅቱ ብታሳውቁን በተቻለ መጠን የተሻሉ በጥራት የሚተላለፉ ዝግጅቶች እናንተ ዘንድ እንዲደርሱ ለማድረግ መስራታችንን እንቀጥላለን። የተለያዩ የቴክኒክ ችግሮች በሚፈጠሩበትም ጊዜ እንደዚሁ የተከበራችሁ አድማጮች አብራችሁን እንድትሆኑ ትብብራችሁን እንጠይቃለን። ከዚህም በተጨማሪ ከሰኞ እስከ አርብ በየዕለቱ ከሰኞ እስከ አርብ በየዕለቱ ከምሽቱ ሁለት ሰዓት አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በስድስት ሺ ሰማኒያ ና በ አስራ አምስት ሺህ ሰማኒያ ኪሎ ሄርትስ አጭር ሞገድ ላይ የምናስተላልፈውን ጋቢና በሚል ረስ የሚቀርበውንም አዲስ ስርጭት እንድታደምጡ በዚሁን ጋብዛችኋለን። ሰሎሞን አሁን በተጨማሪም በፌስቡክ ና በትዊተርም አት ቪኦኤ አምሃሪክ ብላችሁ ብትከታተሉን ዝግጅቶቻችንን ታገኛላችሁ። በተጨማሪም አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ዌብሳይታችን ነው። ዝግጅቶቻችንን በተለያዩ መንገዶች ማግኘት ትችላላችሁ። አሁን ወደ ዕለቱ አብይ ርዕስ እንሸጋገራለን። ዛሬ ተመርቆ የሙከራ አገልግሎት መስጠት በይፋ የጀመረው የኢትዮ ጅቡቲ የባቡር መስመር ከጅቡቲ አዲስ አበባ ለመድረስ ይወስድ የነበረውን ጊዜ ወደ አስር ሰዓት ማውረዱ ተገልጿል። ሶስት ነጥብ አምስት ቢሊዮን ዶላር በዛሬ ምንዛሪ ከተሰላ ከ77 ቢሊዮን ብር በላይ የወጣበት የኢትዮ ጅቡቲ ፕሮጀክት የ750 ኪሎ ሜትር ርዝመት ያለው መሆኑ ተዘግቧል። አራት ዓመት የዘለቀው የኢትዮ ጅቡቲ የባቡር መስመር መዘርጋት ሥራ ተጠናቆ የተመረቀበት ሥነ ሥርዓት የተከናወነው አዲስ አበባ ላይ ነው። የፕሮጀክቱን ግንባታ ያከናወኑት ቻይናውያን ተቋራጮች ሲሆኑ የቻይናን የዛሬ ደረጃዎች ያሟላና መስመሩ ሙሉ አገልግሎት የሚሰጠው በኤሌክትሪክ ኃይል መሆኑ ታውቋል። ፕሮጀክቱ ኢትዮጵያን ወደ ባለመካከለኛ ገቢ ሀገርነት ለማሸጋገር ለተያዘው የመንግስታቸው እቅድ መሳካት ሰፊ ድርሻ እንዳለው የኢትዮጵያ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በምረቃው ስነስርዓት ላይ አመልክተዋል። በዚሁ ስነ ስርዓት ላይ የተገኙት የጅቡቲ ፕሬዚደንት ኢስማኤል ኦማር ጌሌ ለቻይናው ሲሲቲቪ በሰጡት ቃል ፕሮጀክቱ ለአፍሪካ ቻይና ትብብር የማዕዘን ደንጊያ መሆኑን ገልጸዋል። በቻይና በኢትዮጵያና በጅቡቲ መካከል ባለው ግንኙነት በጣም በጣም በጣም እንኮራለን። ሦስቱ ሀገሮቻችን በጥሩ ሁኔታ ተሳስረዋል። እናም ለቻይና መዋለ ነዋይ፣ ለቻይና ድጋፍ፣ ለቻይና ወዳጅነት ከፍተኛ ምስጋናለን። በጣም በጣም እናመሰግናለን። ይህ ለአፍሪካና ለቻይና ግንኙነት የማዕዘን ደንጊያ ነው። በአፍሪካ የመጀመሪያው የኤሌክትሪክ ባቡር ነው። ከጅቡቲ አዲስ አበባ ይወስድ የነበረው ከመቶ ዓመት በፊት በፈረንሳይ የተዘረጋው የባቡር መስመር በርካታ ቀናት ይወስድ እንደነበረ አንዳንድ መገናኛ ብዙሃን ዘግበዋል። አዲሱ የባቡር መስመር የኢትዮጵያን ወጪና ገቢ ሸቀጦችን በማመላለስ ከፍተኛ ትርጉም እንደሚኖረው ባለሥልጣናቱ እየተናገሩ ነው። የኢትዮጵያ ምድር ባቡር ኮርፖሬሽን የኮሚኒኬሽን ሥራ አስኪያጅ ደረጀ ተፈራ ጥቅሙን እንዲህ ዘርዝረዋል። የአፍሪካ አቋራጭ የባቡር መረብ አካል ነው። ኢትዮጵያን ከሌሎች አጎራባች አገሮች ጋር ለማገናኘት እድል ይከፍታል። የማመላለሻ ወጪና ጊዜንም ይቀንሳል። ከብክለት የጸዳና በታዳሽ ኤነርጂ የሚንቀሳቀስ ነው። በምረቃው ሥነ ሥርዓት ላይ የተገኙት የቻይና ብሔራዊ ልማትና የለውጥ ኮሚሽን ሊቀመንበር ቹሻዎሺ የመስመሩን መጪ አስተዋጽኦ ገልጸዋል። መሰረተ ልማትንና የትብብራችንን አድማስን በማስፋት ይህንን ታላቅ የማመላለሻ መስመር ቁልፍ ወደ ሆነ የምጣኔ ሀብት ቦይነት ለማሸጋገር ከኢትዮጵያ መንግሥት ጋር እየተመካከርን ነው። አዲሱ የባቡር መስመር ለመጪዎቹ ስድስት ወራት በቻይናውያን ሥራ አመራር የሙከራ አገልግሎት እንደሚሰጥ ታውቋል። ፕሮጀክቱ የባህር በር ለሌላት ኢትዮጵያ ምጣኔ ሀብት ከፍተኛ ድጋፍ እንደሚሰጥ እየተገለጸ ነው። በዚህ ፕሮጀክት ላይ ወደፊት ሰፊ ዘገባዎችን እናቀርባለን። ከአሜሪካ ድምፅ ራዲዮ መጽሔትን ነው እያደመጣችሁት ያላችሁት የዕለቱን አብይ ርዕስ አድምጠናል። የትንታኔው መጽሔት ይቀጥላል። በደብረ ዘይቱ ረቻ በዓል ወቅት በሰው ሕይወት ላይ የደረሰውን ጥፋት ተከትሎ ዛሬም በአዲስ አበባና በሌሎች አገሪቱ አካባቢዎች ተቃውሞዎች እየተካሄዱ መሆናቸው እየተሰማ ነው። በሰንዳፋ ከ ስድሳ በላይ ሰዎች ተይዘው ወደ ሆለታ መወሰዳቸውንና አንድ የአስራ አምስት ዓመት ልጅ በጸጥታ ሹሙ መገደሉን ነዋሪዎች ሲናገሩ ባለሥልጣን ግን አስተባብለዋል። በወለጋ ግንቢ ከተማ የመንግሥቱ ኃይሎች ሕዝቡ እንዳይንቀሳቀስ አግደዋል። ወጣቱ ከተማዪቱን ለቆ እንዲወጣ ጠይቀዋል ተብሏል። በከተማይቱ መደብሮች የሚዘጉ የትራንስፖርት አገልግሎት መስመር መስጠት ያቋረጡ ጸረ ሰላም ኃይሎች አሉ ሲሉ የጊምቢ ፖሊስ አዛዥ ተናግረዋል። ሰሎሞን ክፍሌ የዛሬውን ውሎ ተከታትሏል። አዲስ አበባ በአሁኑ ጊዜ መሀሉ ምንም ልዩነት የለም። ትላንትም ሰላም ነው። ነገር ግን ከአዲስ አበባ ወደ ቡራዩ ክቡራትና ክቡራን አድማጮች የዚህን ዘገባ ሙሉን ክፍል እናቀርባለን። የኮምፒውተር ችግር ማጋጥሞናል እያሉን ነው። ከዚህ በመቀጠል ወደ ተከታዩ ዘገባ እናልፋለን። ይህንን በኦሮሚያ የዛሬ ውሎ ላይ የተቀናበረ ዘገባ ዘግየት ብለን እናሰማችኋለን። የሚቀጥለው ዘገባ ነው። ቀጥለው ከሚያስተምርበት የአምቦ ዩኒቨርሲቲ ወሊሶ ካምፓስ ቅዳሜ መስከረም 21 ቀን 2009 ዓ ም ተወስዶ የታሰረው ስዩም ተሾመ በአስቸኳይ እንዲፈታ ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጂ አስታውቋል። ጽዮን ግርማ የምስራቅ አፍሪቃ ተወካይ ሙረቲ ሙቲጋን ስለ ሁኔታው አነጋግራ ተከታዩን ዘገባ አጠናቅራለች። መምህርና የድረገጽ ጸሐፊ ስዩም ተሾመ በአሁኑ ወቅት የት እንደሚገኝ ማወቅ እንዳልተቻለ ዓለም አቀፉ የጋዜጠኞች የደህንነት ተሟጋች ድርጅት ሲፒጄ አስታውቋል። የምስራቅ አፍሪካ ተወካይ ሙረቲ ሙቲጋ ስዩም ተሾመ በአሁኑ ሰዓት በኢንተርኔት አምደኝነቱ እየታወቀ የመጣና ኢትዮ ቲንክታንክ በተባለ ድረገጽ ላይ ሀሳቡን በድፍረት እየገለጸ የነበረ ምሁር ነበር ይላሉ። he comments very often in, on both local and international media. He has been quoted by many newspapers and radio stations around the world, and most recently. we ስዩም ተሾመ ለሀገር ውስጥና ለዓለም አቀፍ የብዙሃን መገናኛዎች አስተያየት በመስጠትም ይታወቃል በተለያዩ ዓለም አቀፍ ጋዜጦችና ራዲዮዎች ላይም የሚሰጣቸው አስተያየቶች ተጠቃሽ ናቸው። የቅርብ ጊዜውን ብናይ እንኳ በሪዮ ኦሊምፒክ ላይ ባለብር ሜዳሊያው ሯጭ ፈይሳ ሌሊሳ ያሳየውን የተቃውሞ እርምጃ አስመልክቶ ለኒውዮርክ ታይምስ ጋዜጣ አስተያየቱን ሰጥቷል። የስዩም መታሰር የደህንነት ተሟጋች ድርጅቱን እንደሚያሳስበው የገለጹት ሙረቲምቲጋ ስዩም የሚያስተምርበት ዩኒቨርሲቲ ከሚገኘው መኖሪያ ቤቱ መወሰዱን መረጃ እንዳላቸው ተናግረዋል። ፖሊስ ከቤቱ ሲወስደው ኮምፒውተሩንም ጭምር ወስዶበታል። አሁን ስዩም የት እንዳለ አናውቅም። ሆኖም ያለበት ሁኔታ ያሳስበናል። ስዩም ሐሳቡን ከመግለጽ ውጭ የፈጸመው ወንጀል ስለሌለ የኢትዮጵያ መንግሥት ያለምንም ቅድመ ሁኔታ እንዲፈታው እንጠይቃለን። ሙረቲ ከስዩም መታሰር በተጨማሪ በኢትዮጵያ ያለው የመናገርና ሐሳብን በነጻነት የመግለጽ እጦት እንደሚያሳስባቸው ተናግረዋል። ካለፉት ስድስት ዓመታት ጀምሮ የብዙኃን መገናኛና ሐሳብን በነፃነት የመግለጽ ምህዳር ሙሉ በሙሉ ተዘግቷል። ይህ ክፍተት እየተሞላ የሚገኘው ግለሰብ ጸሐፊዎች በየዌብሳይቱ ላይ በሚሰጧቸው መረጃዎችና በሚያሰፍሯቸው ሐሳቦች ነው። ሙረት ያክለው የኢትዮጵያ መንግስት ሐሳባቸውን በነጻነት ለሚገልጹ ዋስትና ሊሰጥ ይገባል ካሉ በኋላ፣ ሐሳብን በነጻነት የመግለጽ ነጻነት ሰዎች እርስ በርሳቸው በነጻነት ሐሳብ እንዲለዋወጡ ይረዳቸዋል። ብዙሀን መገናኛ በፍጹም በጠላትነት ሊታይ አይገባውም። ብዙሀን መገናኛ በህዝቡና በመንግስት በኩል አገናኝ ድልድይ በመሆን ትልቅ ጠቀሜታ እንዳለው ገልጸዋል። መምህሩና ጦማሪው ስዩም ተሾመን በተመለከተ አሁን በምን ሁኔታ ላይ እንደሚገኝ መረጃን ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። በተጨማሪም በዚህ ጉዳይ ላይ የመንግስትን ምላሽ ለማግኘት የፌዴራል መንግስት ኮሚኒኬሽን ጽህፈት ቤት ሕዝብ ግንኙነት ኃላፊ አቶ መሐመድ ሰይድ ጋር በተደጋጋሚ ደውለን ስልካቸው ባለመነሳቱ ምላሻቸውን ለማካተት ሳንችል ቀርተናል። ጥረታችንን እንቀጥላለን። የደህንነት ተሟጋች ድርጅቱ መምህሩና ጦማሪውን አስመልክቶ ባወጣው መግለጫ ኢትዮጵያ ጋዜጠኞችን በማሰር ከአፍሪካ በሶስተኛ ደረጃ ላይ እንደምትገኝ የ2015 ሪፖርቱን ጠቅሶ አስፍሯል። በርካታ ጸሐፊያንን በጸረ ሽብር ህጉ ተከሰው በእስር ቤት ይገኛሉም ብሏል። ከነዚህ ውስጥም 18 ዓመት ተፈርዶበት ከታሰረ አምስት ዓመታት ያስቆጠረው ጋዜጠኛ እስክንድር ነጋን ጠቅሷል። ማምሻውን የደረሰን ደግሞ ሌላ ሪፖርት አለ። ቀደም ሲል በእስር ላይ ቆይተው ከተለቀቁት የዞን ዘጠኝ የኢንተርኔት አምደኞች አንዱ የሆነው ናትናኤል ፈለቀ እንዲሁም የዞን ዘጠኝ አባል ያልሆኑ ጸደቀ ድጋፌና አዲስ ዓለም ደስታ ተይዘው መታሰራቸው ታውቋል። የናትናኤልን ጠበቃ አቶ አመሀ መኮንንን ጽዮን ማምሻውን አነጋግራለች። አቶ አመሀ እንግዲህ የዞን ዘጠኝ ጦማሪያን በፍርድ ቤት በተከሰሱበት ጊዜ ጠበቃቸው ነበሩ። አሁንም ጠበቃቸው ኖት። ዛሬ በድጋሚ የታሰሩ የዞን ዘጠኝ ጦማሪዎች አሉ አው ጠዋት፣ ዛሬ ጠዋት እኔ በሌላ ስራ ላይ ሆኝ እያለ ያው ከቀድሞ ያው ከዘጠኝተኛ አባላት ውስጥ ደቡ ነው አዩ ሀይሉ ደቡ ፈለቀ ከትላንትና ወዲያ ጀምሮ ጠፍቶባቸው እንደነበረና በኋላ ስድስተኛ ፖሊስ ጣቢያ ታስሮ እንዳገኙት እና ፍርድ ቤትም ቀራ ምድብ ችሎትም እንደሚቀርብ መስማታቸውን ነገሩኝ እና እነሱ በነገሩኝ መሰረት ፍርድ ቤት በተለይ ተገኝተው መርማሪ ፖሊስ ተተረተረበት ያለ ያለውን ወንጀል ሲናገር ሰማን ብለው የነገሩኝ በቢሾፍቱ ከተከሰተው የሕይወት መጥፋት ጋር በተያያዘ በአዲስ አበባ ውስጥ ከሚገናኙ ሬስቶራንት በአንዱ በላሊበላ ሬስቶራንት ውስጥ ከሌሎች ሁለት ሰዎች ጋር ሆኖ ድምፁን ከፍ አድርጎ ለእልቂቱ መንግስት ተጠያቂ ነው በሚል እየተናገረ ህዝብን ለአመት ለመቀስቀስ ሲሞክር ወይም ለአመት ቀስቅሷል የሚል ክስ እንደቀረበበት እና ለፍርድ ቤቱም ይኸው እንደተገለጸ ነገሩኝ። እኔ በችሎት መገኘት አልቻልኩም። በኋላም ያው ጉዳዩን የተመለከተው ችሎት ለነገ ባዳሪ እንደቀጠረ በዋስትና ጉዳይ ላይ ለመወ ማለት ነው እንደቀጠረ ነግረውኛል። ከዛም በኋላ ከሰዓት በኋላ እኔም ፋሶ በሚገኝበት ስድስተኛ ፖሊስ ጣቢያ ሄጄ ናትናኤል ፈለቀን በአካል አግኝቸዋለሁ። አነጋገሩት። አብሮ እሱ የታሰረ ሌላ ሰው አለ። ሌሎች ሁለት ጣቶችም አብረው እንደታሰሩ ነግሮኛል። እኔ ግን ያው ናትናኤል ፈለቀን ብቻ ነው ያናገርኩት። በምንድን ነው የታሰርኩት ብሎ ነገሮት። በተመሳሳይ ጓደኞቹ እንደነገሩኝ እሱም የተጠየቀው ያው ቅድም እንደገለጽኩት በላሊበላ ሬስቶራንት ውስጥ ከእነዚህ ከሁለት ጓደኞቹ ጋር ቁጭ ብሎ ስለ ወቅቱ ሁኔታ በተለይም በቢሾፍቱ ስለተከሰተ ሁኔታ በመነጋገር ላይ እያሉ ያው የአመፅ ቅስቀሳ እያደረጋችሁ ነው በሚል ሶስቱንም እንደወሰዷቸው ና አላችሁ በሚል ወደ ፖሊስ ጣቢያ እንደወሰዷቸው እና እዛው ማደሩን ፍርድ ቤትም ሲቀርብ እየተነገረው ይሄ መሆኑን ነው የገለጸልኝ። እሱም በዚህ ጉዳይ ላይ ሲወያዩ እንደነበረ አይክድም ግን በፖሊስ ለማለት እንደተሞከረው የአመት ክስ ከሳም ለማድረግ ሙከራም እንዳላደረገ ሁኔታውም የሚመች እንዳልነበረ ነው የገለጸልኝ። እንግዲህ በዚህ ሁኔታ ነው ያለው። ነገ የት ነው ፍርድ ቤት የሚቀርበው? ነገ ቄራ ቄራ ፌዴራል መጀመሪያ ደረጃ ፍርድ ቤት እንደሚቀርብ ነግሮኛል። እሺ አቶ ሀማ፣ እንግዲህ ዜናው ዘግይቶን የደረሰንና አሁን በጣም በተቻኮለ ሰዓት ነው ያነጋገሩኝ። በጣም እናመሰግናለን ለሰጡን አጠር ያለ ማብራሪያ። በነገ ዕለት ይህንኑ ይዘን እንመለሳለን። በጣም አመሰግናለሁ፣ አመሰግናለን። ይመሽ አመሰግናለሁ። ህኝ ጽዮን፣ ለዘገባው ወደ ኦሮሚያ የዛሬ ሁኔታ ዘገባ እንመለሳለን። በደብረ ዘይቱ ሬቻ በዓል ወቅት በሰው ሕይወት ላይ የደረሰውን ጥፋት ተከትሎ ዛሬም በአዲስ አበባና በሌሎች የሀገሪቱ አካባቢዎች ተቃውሞች ተካሂደዋል። በሰንዳፋ ከ160 በላይ ሰዎች ተይዘው ወደ ሆለታ መወሰዳቸውንና አንድ የ15 ዓመት ልጅ በጸጥታ ሹሙ መገደሉን ነዋሪዎች ሲናገሩ ባለሥልጣኑ ግን የተባለውን አስተባብለዋል። በወለጋ ግንቢ ከተማ የመንግሥቱ ኃይሎች ሕዝቡ እንዳይንቀሳቀስ አግደዋል፣ ወጣቱ ከተማይቱን ለቆ እንዲወጣ ጠይቀዋል ተብሏል። በከተማይቱ መደብሮች የሚዘጉ የትራንስፖርት አገልግሎት መስጠት ያቋረጡ ጸረ ሰላም ኃይሎች አሉ ሲሉ የጊምቢ ፖሊስ አዛዥ ተናግረዋል። ሶሎሞን ክፍሌ ነው የዛሬውን ውሎ የተከታተለው። ዛሬም ማብራሪያ የሚሰጡን አቶ ሙላቱ ገመቹ ይሆናሉ። የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር ናቸው። እንዴት ነው ዛሬ የአዲስ አበባና ሌሎች የኦሮሞ ክልል አካባቢዎች ውሎ ያስቀደምኩላቸው ጥያቄ ነው። አዲስ አበባ በአሁኑ ጊዜ መሀሉ ምንም ልዩነት የለም። ትላንትም ሰላም ነው። ነገር ግን ከአዲስ አበባ ወደ ቡራዩ አካባቢ አሸዋ ሜዳ የሚባል ቦታም አለ። እዛ አካባቢ ዛሬ ሰው መገደሉን ሰምተናል፣ ሪፖርት ደርሶናል። ሕዝብ ደግሞ ተቃውሞውን እንደቀጠለ ነው። ሱቆች እንደተዘጉ ነው። ግርግሩ እንዳለ ነው። ዛሬ ለምሳሌ በጊምቢ ከፍተኛ የህዝብ ተቃውሞ ተደርጎ ነበር። ታጣቂዎች ህዝብን ተቃውሞን እንዳያደርጉ በየቤቱ በመዞር በማስፈራራት በማሰር አንዳንድ ችግሮችን በመፍጠር ዛሬ ውሎው ይሄንን ነው። ምዕራብ አርሲ እንደዚሁም ከፍተኛ በመሳሪያ ሰዎች ላይ በመተኮስ ሰዎችን በመከላከል አካባቢው ከፍተኛ ሰላም ይጦታ አለ። እንደዚሁም በሌሎች ቦታዎች ኦሮሚያ ውስጥ እዚህ ቦታ ሰላም አለ ማለት በጣም አስቸጋሪ ነው። ሁሉም ቦታ እንደነበረ ነው። በነገራችን ላይ አቶ ሙላቱ እርሶ በኢሬቻ በዓል ላይ የሞቱ ሰዎችን ቁጥር አስመልክቶ ለእኛ የሰጡት አሃዝ የተጋነነ የውጭ ማህበራዊ ሚዲያዎች የሰጡትን አሃዝ እንጂ ትክክለኛ ቁጥር አይደለም ሲሉ በሀገር ውስጥ የመንግስቱና የመንግስቱ ደጋፊ ሚዲያዎች እየተናገሩ ናቸው። እስቲ እርስዎ ከስድስት መቶ በላይ ይሆናሉ ሲሉ የሰጡትን አሃዝ በትክክል ከየት ከየት እንዳገኙት ይግለጹልኝ። ሶርሱን ከዚህ ከዚህ አገኘው ብዬ ለመናገር ለነገሩኝ ሰዎች ደህንነት ሲባል ይሄ ለመግለጽ ይቆጠባለሁ። ነገር ግን ሚዲያዎቹ ከብቶች አይደሉም ሰዎች ናቸው። አንድም ቢሞት ሁለትም ቢሞት ሞቱ ለሚሉት ለሀምሳ አምስቱ ሰዎች ይህን ኃላፊነት ወስዶ ለነዛ ሀያ አምስቱ ኃላፊ ነን አጋነው አለ ብሎ ይሄን ቁጥር መውሰድ ነው። ይሄ ቁጥር ክርክር እኮ ይሄን አይል የሚያመጣ አይደለም። ከተፈለገ ሰዎቹ ሞቶ የተቀበሩበት ቦታ አለ፣ የተቀበሩ አስከሬዶቻቸውን የተረከቡ ሰዎች አሉ። እነዚህን ዳታዎች ፈልጎ ቆጥሮ ማግኘት ይቻላል። ዛሬ እነሱ አተካራ የሚፈጥሩበት ጉዳይ ይህን ኃይል የቁጥር ተጋነነ አልተጋነነ፣ እኛ የሚያሳስበን ድርጊቱ ነው። ይህንን ሆን ተብሎ ከአሁን በፊት እሬቻ ላይ አከባበሩ ምን መሆን እንዳለበት መስከረም አስር ሁለት ሺ ዘጠኝ ባወጣነው መግለጫ ገልጸናል። እሬቻ በሰላም የሰላም ቦታ ሰዎች በሰላም ሄዶ በሰላም የተጣሉ ካሉ ተመራርቆ ታርቆ ምርቃት የሚደረግበት የሰላም ቦታ ነው። መንግስት፣ ግን ይሄን ነገር ለምን እዚህ ውስጥ እንደገባም ግራ ገብቶናል። ይህንኑን ፈርተን ነው የዛን ጊዜ መግለጫ ያወጣነው። ማንም የፖለቲካ ፓርቲ እዛ ላይ እንዳይሳተፍ በየኔ ሰንበቱ አባገዳም ራሳቸው አስታውቆ በኦሮሚያ ቴሌቪዥን በተለያዩ ጊዜ በተደጋጋሚ ማስታወቂያ አውጥቶ ሰዎች በሰላማዊ መንገድ ተፈትሾ ምላጭ ሳይዙ ገብቶ ከዛ በኋላ ቶክስ ማካሄዳቸው እኔ በጣም የሚያሳዝን ነው። ይህን ቶክስ ምን አመጣው? እነዚህ ህዝቦች የሞቱት ከዚህ አንጻር ነው። አትሊስት ያን ያደረግነው ስህተት ነው፣ እናዝናለን። ይህን ይሆናል ብለን አድርገናል። ነገር ግን በዚህ ስህተት ሰው እንዲሆነዋል ብሎ ኃላፊነት የመቀበል እኔ በእውነቱ ኃላፊነት ከሚሰማው መንግስት ነው የሚጠበቀው እንጂ አሁን ይህም ተኩስም አልነበረም። ሰዎቹ እንዲሁ በመገፋፋት ነው ገደል የገቡት። ይህ በእውነቱ የሚያዋጣ መንገድም አይደለም። ቁጥሩ አነሰ ከፍ አለ። ቁጥሩ ከፍ በማለቱ ፖለቲካ ድርጅት ምንድን ነው የሚያገኙት? ቁጥሩ በማነሱ ደግሞ ምንድን ነው የሚጎልባቸው? ፍሬ ነገሩ ለዛ እዛ ቦታ ለሞቱት ሰዎች ኃላፊነት መውሰዱ ነው። ኃላፊነት የሚወስዱ ከሆነ ለሀምሳ አምስቱ እኛ ስድስት መቶ ሰማንያውን ይሄ የሚያጨቃጭቅም አይደለም። ይሄ ለወደፊት የምናወራርድ ሂሳብ ይሆናል። እንግዲህ ችግሩ በአሁኑ ጊዜ በህዝቡ ላይ ስጋት ማሳደሩ ግልጽ ነው። ዛሬ ስህተቱ ያለበትን መጠቋቋሙ ብቻ በቂ አይደለም እና በእናንተ በኩል ምን እያደረጋችሁ ነው? በእኛ በኩል ያለውን ህዝብ አሁን ቮላታይል እየሆነ ነው። በየአካባቢው አስክሬን በሚሄድበት ጊዜ ህዝብ በጣም ያዝናል። የኢትዮጵያ ህዝብ በጣም በጣም በጣም በተለይ የኦሮሚያ ክልል እጅግ እጅግ በጣም ከፍተኛ ሀዘን ላይ ያለው ህዝቡ እና በተቻለ መጠን እነዚህ ዘመድ የሞተባቸው የቤተሰብ አባል የሞተባቸው መንግስት አስፈላጊውን ካሳ እንዲከፍል ነው የምንፈልገው። ሁለተኛ መረጋጋቱን የግዴታ ማካሄድ እንዳለበት ነው። ለህዝብ እርቅ መፈጠር አለበት። ይሄ ደም ፈሰዋል ተገቢ ያልሆነ ጉዳይ ነው የተፈጸመበት እና በጣም እናዝናለን። በእኛ በኩል ህዝብ መረጋጋት አለበት። በየቦታው ጠመንጃ ወድሮ በህዝብ መሀል ከመሄድ ሰላም የሚወርድበትን ሰላም የሚፈጠርበትን አሁን መንግስት ይሄንን ማካሄድ እንዳለበት ነው በእኛ በኩል የሚገባን። ተቀምጦ ከህዝብ ጋር ተወያይቶ ይሄ ወደ እልቂት የሚያስከደንን ነገር ሁሉ በወታደር ሀይል ገብቶ ለማቀዝቀዝ ከመሞከር ይልቅ ሰላማዊ በሆነ መንገድ ጠረጴዛ ክብ ተቀምጦ ጉዳዩን በተቻለ መጠን ወደ እርቅ የሚመጣበት ሰላም የሚል መፈለግ ነው። አቶ ሙላቱ ገመቹ የኦሮሞ ፌዴራሊስት ኮንግሬስ ምክትል ሊቀመንበር አመሰግናለሁ። እኔም በጣም አመሰግናለሁ አቶ ሰለሞን። ይህ በእንዲህ እንዳለ በኦሮሚያ ዞን ልዩ ከተማ በሰንዳፋ ከመቶ ስልሳ በላይ ሰዎች ተይዘው ወደ ሆለታ መወሰዳቸውን እንዲሁም አንድ ፊጣ ጉቴ ሙለታ የተባለ የአስራ አምስት ዓመት ልጅ በጸጥታ ሹሙ መገደሉን የአካባቢው ነዋሪዎች ለባልደረባችን ለጃለኔ ገመዳ ገልጸውላታል። የጸጥታው ሹም ኃይሉ በየነ ግን ልጁን አለመግደላቸውን አስረድተዋል። በወለጋ ዞን ግንቢ ከተማ የመንግሥቱ ኃይሎች ሕዝቡ እንዳይንቀሳቀስ ማገዳቸውንና ወጣቱ ከተማዋን ለቆ እንዲወጣ መጠየቃቸውን ነዋሪዎች ተናግረዋል። የከተማዋ ፖሊስ አዛዥ ኮማንደር ሲሞኔ ግን በከተማዋ መደብሮችን የሚዘጉና የትራንስፖርት አገልግሎት መስጠት ያቋረጡ ጸረ ሰላም ኃይሎች አሉ ብለዋል። ብዛት ያላቸው የምዕራብ ሸዋ ዳኖ ወረዳ ነዋሪዎች ኢሬቻ በዓል ላይ ለተገደሉ ቤተሰቦቻቸው ሐዘን ተቀምጠዋል ተብሏል። አንዳንድ የገዢው ፓርቲ ኦፒዲዮ አባል ወጣቶች ግን ሰርገው እየገቡ የቀበሌ ጽሕፈት ቤቶችን ያቃጥላሉ፣ የባለሥልጣናት ቤቶችን ያጠቃሉ፣ ንብረት ያወድማሉ ሲሉ ነዋሪዎች ለጃለን የገመዳ አስረድተዋታል። ይህ ደግሞ መንግሥት በሕዝቡ ላይ እርምጃ እንዲወስድ ቀደም ብሎ የተቀነባበረ ዘዴ ነው ሲሉም አማረዋል። የወረዳው አስተዳደር አስተያየታቸውን ለመስጠት ከተስማሙ በኋላ መልሰን ብንደውል ልናገኛቸው አልቻልንም ብላለች ጃለኔ በሪፖርቷ። በተያያዘ ዜና በቢሾፍቱ የኢሬቻ በዓል ላይ በመንግሥቱ ኃይሎች ተፈጽሟል ያሉትን ግድያ በማውገዝ የአፋር ሕዝባዊ ፓርቲና የኦጋዴን ብሔራዊ ነፃ አውጪ ግንባር መግለጫ አውጥተዋል። በዓል ለማክበር በወጡ ሰላማዊ የኦሮሞ ብሔረሰብ አባላት በሆኑ ወንድሞቻችን ላይ የተካሄደው የጅምላ ግድያ አሳዝኖናል፣ እናወግዛለን ብሏል የአፋሩ መግለጫ። ለዘላቂ ሰላም፣ ለፍትሕ፣ ለነጻነትና አብሮ መኖር ኢትዮጵያውያን ኅብረት እንዲፈጥሩም የአፋር ሕዝባዊ ፓርቲ ጥሪ አቅርቧል። የኦጋዴን ብሔራዊ ነጻ አውጪ ግንባር በበኩሉ ለኦሮሞ ሕዝብና ለሰለባዎቹ ቤተሰቦች ሐዘኑን ገልጾ በህወሃት ይመራል ያለው መንግስት ፈጽሟል ያለውን ወንጀል ኮንኗል። ለዘላቂ ሰላም የሁሉም ኢትዮጵያውያን ትብብር ያስፈልጋል ሲልም ጥሪ አስተላልፏል። አድማጮች፣ አሁን ይህን ዘገባ ለመቅረጽ ስቱዲዮ ከመግባቴ የጥቂት ቀደም ብሎ በኢትዮጵያ የአውሮፓ ህብረት ቴሌኮም በቢሾፍቱ የኢሬቻ ዓመታዊ በዓል ወቅት በሕይወት ላይ የደረሰው ጥፋት ያሳዘነው መሆኑን ገልጾ ለሰለባዎቹ ቤተሰቦች መጽናናቱን ይሰጥ ዘንድ ተመኝቷል። ጉዳት ለደረሰባቸውም ፈጥነው ይድኑ ዘንድ ፍላጎቱን ገልጿል። የአውሮፓ ህብረት በዚሁ መግለጫው በኢትዮጵያ ዕርቀ ሰላም እንዲካሄድ በተጨማሪም ስፋት ላላቸው የሕዝብ ብሶቶች መፍትሄ ፈላጊ ሂደት መጀመር እንዳለበት ጥሪ አስተላልፏል። በዚህ አስቸጋሪ ወቅት ኢትዮጵያና ጠቅላላ ሕዝቧን ለመርዳት ዝግጁ መሆኑንም የአውሮፓ ህብረት አስታውቋል። ለዛሬው ዘገባም ከመንግሥት በኩል ምላሽ ለማግኘት ያደረኩት ጥረት አልተሳካም። ጥረቴ ይቀጥላል። ይኸው ነው ለዛሬ ያለኝ ቆንጂትና ሰለሞን ሰሎሞን እናመሰግናለን ወደ ተከታዩ ዘገባ እናልፋለን በኮንሶ ዜጎች አሁንም በጅምላ መታሰራቸው እንዲሁም የሰዎችና የሃይማኖት ንብረቶች እየተዘረፉና እየተደፈሩ መሆናቸው የኮንሶን ህዝብ እንወክላለን በሚሉ የኮሚቴ አባላት አንዱ ተናግረዋል የደቡብ ክልላዊ መንግስት ቃል አቀባይ ይህንን ሁኔታ አስተባብለዋል። በሌላ በኩል ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ በኮንሶ ህዝብ ላይ እየተፈጸመ ነው ላለው ግድያና እስራት እንዲሁም የንብረት መውደም የኢህአደግን መንግስት ተጠያቂ አድርጓል። መለስካቸው አማሃ ተጨማሪ አለው። የኮንሶ ህዝብ እንደወከላቸው ከሚናገሩት የኮሚቴ አባላት መካከል አቶ ገመቹ ገንዜ በኮንሶ ህዝብ ላይ እየተፈጸመ ነው የሚሉት ግፍ ቀጥሏል። እርሳቸው እንደሚሉት ከሆነ ዛሬም የመንግስት ታጣቂዎች እያንዳንዱን የኮንሶ የከተማም ሆነ የገጠር ቀበሌዎች ነዋሪ በዕለት ተግባሩ እንዳይሰማራ ከቄው እያባረሩት ይገኛሉ። ሰሞኑን በአካባቢው የጣለውን ዝናብ እንኳ ተጠቅሞ የወቅቱን የእርሻ ተግባሩ እንዳያከናውን የኮንሶን ገበሬ ከእርሻው እያባረሩት ይገኛሉ ሲሉም ይከሳሉ። በከተማም በገጠርም እስሩና እንግልቱ ቀጥሏል ይላሉ አቶ ገመቹ ገንሴ። ሆስፒታል ስራ አስኪያጅ እና የስራ ሂደት ኮንሶል ልማት ማህበር ስራ አስኪያጅ፣ ሌሎችን ነጋዴዎችን፣ ትምህርት ቤቶችን እንደዛው እየበጠበጡ ነው ያሉት። ሰሞኑን በየሰፈር የምደረገው ወረራ እንዲሁ ቀጥሏል። እንዳሁም ትናንትና ማታ ሮካቶም የሚባል ቀበሌ ውስጥ ከምሽቱ ለደሳ ሰባት ሰዓት ላይ ገብቶ ወደ አምስት ሰዎችን አፍሶ ነው የወሰዱት። ወደ አስር ቤቶችን በርብረዋል። ስለዚህ አፈናውና ማስገደሉ ማስገደዱ ቀጥሏል ማለት ነው። በኮንሶ ላይ በአሁኑ ጊዜ የደቡብ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ሀይረዲን ግን ይህን ያስተባብላሉ። በአሁኑ ጊዜ እስርም ሆነ ይህንን የመሳሰሉ ነገሮች የሉም። መደበኛ አገልግሎቶች የሚሰጡ መስሪያ ቤቶችም ስራቸውን ቀጥሏል። እንዲያውም ኮንሶ በዞን አስተዳደር እርከን ካልተደራጀ ብለው ይጠይቁ የነበሩ መስመራቸውን ቀይረዋል ይላሉ። ከዚህ በፊት የዞን የመደራጀት ጥያቄ መልስ ካላገኘ አገልግሎት አንሰጥም ብለው ሲሉ የነበሩ ልጅ ፈጻሚዎችም ጭምር ውይይት ከተደረገ በኋላ ወደ መደበኛ ስራቸው ገብተው መስራት የጀመሩበት አግባብ አለ። ሁለተኛ አሁን ከሚባለው አንጻር ስናይ እንደዚህ አይነት የተፈጸመ ድርጊት ምንም ነገር የለም። አሁን ሁሉም ቦታ ላይ ውይይቶች ናቸው። ከህዝብ ጋር ውይይት ነው። በሰላም ጉዳይ ላይ፣ በአንድነት ጉዳይ ላይ ውይይት እያደረግን ነው። አቶ ገመቹ ገንሴ ግን ይህንን አጥብቆ ያስተባብላሉ ሰዎች ታስረዋል ሲሉም የፈጠራ ወሬ እንዳልሆነ የታሰሩትን ሰዎችና ኃላፊነታቸውን ጭምር በመግለጽ የኮንሶ ሕዝብ ለስቃይ ሆን ተብሎ ተዳርጓል ሲሉ ይከሳሉ። የልማት በበሩ ስራ አስኪያጅ ከፍነ ትጫሬ ነው የሚባለው ታስረው፣ የሆስፒታሉ ስራ አስኪያጅ ደግሞ አራርሶ በሮ ነው፣ የሰው ሀብቱ ብርሃኑ ሰጎያ ነው የሚባሉት እነሱን አስሯቸዋል። እንግዲህ ያሉት መስሪያ ቤቶች ሁለቱ ብቻ ናቸው። እነዚህ ሁለት መስሪያ ቤቶች የሚያስተዳድሩ ሰዎችን ማሰር ማለት ሙሉ በሙሉ የኮንሶን መስሪያ ቤቶች ለመዝጋት ነው። ይሄ ብቻ ይህ ብቻ ሳይሆን ይላሉ አቶ ገመቹ፣ ታጣቂዎች የህዝቡን ንብረት ማውደም፣ መዝረፍና የሃይማኖት ቤቶችንም ተገቢውን ከበሬታ በመንሳት እየደፈሩ ናቸው በማለት ኮንነዋል። በዚህ ሳምንት ገበያም እየረበሹ ነው አለ። ለምሳሌ ኮን የሚባል ገበያ ላይ የደራ ገበያ ላይ ገብቶ ህዝቡን በክልጦ የህዝቡ ብዙ ንብረት ወድሟል። የሃይማኖት ቦታዎችንም እንደዛ እየደፈሩ ነው ያሉት እስካሁን ድረስ ይሄኛው ጉዳይ አልተኳቸም ማለት ነው ለምሳሌ አለ ታይታ መካነ ኢየሱስን ደፍረዋል አርካ ዳራ አካለ ኢየሱስ የሚባለውን ደፍራ ጋይራ በሚባል ቦታም እንደዚሁ በኦርቶዶክስ ቸርች ውስጥ ነው እየሰፈሩት ወይዘሮ ይህ ማይረዲን ይህ ኮሚቴንም ከሚሉና አሁን የተያዘውን ስራ ለማደናቀፍ በታን ለማካሄድ ከሚሰሩ ወገኖች የሚሰነዘር መሰረተ ቢስ ውንጀላ ነው ሲሉ ያስተባብላሉ ኮሚቴ ነን ከሚሉ አካላት ይህንን ለማደናቀፍ የሚሰሩት ነገር አለና በጸጥታ ኃይል በኩል ምንም አይነት እንደዚህ ሰዎችን የማሰብ ሰዎችን የመፈለግ የተደረገ ነገር የለም። ግን ደግሞ ባለፈው ቤት የተቃጠለ ባለ አባሮባ ቀበሌ ላይ አባሮባ ቀበሌ ላይ ደግሞ ቤቱን ያቃጠሉ ሰዎች ህዝቡ እርምጃ ሊወሰድባቸው ይገባል፣ በህግ ሊጠየቁልን ይገባል እያለ በየመድረኮቹ እያነሳ ነው። ስለዚህ እነዚህ አካላት እነማን ናቸው የትን ያሉት የሚለው ነገር ያሉበትን ህዝቡ ራሱ አጋልጦ እንዲሰጥ፣ ህዝቡ ራሱ እኔ ኬሌ ናቸው ብሎ እንዲናገር የተሰራ ስላለ ከዛ ውጪ በየቤቱ እየተገባ ታፍኖ እየተወሰደ ምንም አይነት ነገር በዚ ያለ ነገር የለም እና በዚህ ምክንያት የታሰሩ ሰዎች እስከ ዛሬ ድረስ ፍርድ ቤት የተቀረቡበት አግባብ አለ። ማለት እኔ ኬሌ ናቸው ተብሎ የተወሰዱ ነገር የለም። የተጠረጠሩ ሰዎች አሉ። የተጠረጠሩ ሰዎች ገና ማለት ምርመራ እየተደረገ ነው። ምርመራው ሲጠናቀቅ ወደ ማረሚያም ሆነ በህግ የሚጠየቁበትም ነጻም ከሆኑም ደግሞ የሚለቀቁበት አግባብ አለ። ከዛ ውጭ ግን ሰላማዊ ዜጋ ላይ እንደዚህ አይነት እንትን የተደረገበትም አግባብ የለም። እነዚህ የተጠረጠሩ የተባሉት ሰዎች ወይንም ህዝብ ጠቁሟባቸዋል ያላችኋቸው ሰዎች በህግ ቁጥጥር ስር ናቸው። አሁን እነሱ ምርመራ ተደርጎ ተመልሰው ሄደዋል። ግን የምርመራ ሂደቱ እነሱን የሚያመላክት ከሆነ ተጠያቂ መሆናቸው አይቀርም በህግ አግባብ ህጉን በተከተለ መልኩ ማለት ነው። ከዛ ውጭ ግን ቤት ለቤት እየታሰሰ በማታ እንትን እየተባለ የተደረገ ነገር የለም። ከሃይማኖት ተቋማትም ጋር ተያይዞ ህጉ የሃይማኖት ተቋማት ላይ የፀጥታ ኃይል እንዲገቡ የሚፈቅድበትም አግባብም የለም። ህጉንም እየጣስንም አይደለም። ስለዚህ የጸጥታ ኃይሉም ገብቶ ያደረገውም አሁን ባለፈው ፀጥታ ኃይሉ ዘረፋ አድርገዋል ሃይማኖት ተቋማት ላይ ነው ብለው ሲያነሱ የነበረውና ምንም ነገር ገብቶም የጸጥታ ኃይሉ ያደረገው ነገር የለም። ከዚሁ ችግር ጋር በተያያዘ የኢትዮጵያ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አንድ የጽሑፍ መግለጫ ይፋ አድርጓል። መድረክ በዚህ መግለጫው በኮንሶ ህዝብ ላይ የተፈጸመ ነው ላለው ግድያ፣ አስራትና ንብረት ውድመት ተጠያቂው የኢህአዴግ አምባገንና አገዛዝ ነው ሲል ይኮንናል። የአካባቢውን ነዋሪዎች መረጃ መሠረት አድርጎም ከአምስት ሺህ በላይ በባህላዊ የቤት አሰራር ቅርጽ የተሠሩና ሌሎችም ቤቶች እንደተቃጠሉ ከአንድ መቶ በላይ ሰዎች ለሞት እንደተዳረጉ ከ200 ሺህ በላይ የኮንሶ ህዝብ ለስደት እንደተዳረገ የነዋሪዎች ቤቶች ተበርብረው ንብረት መዘረፉንና ከ300 በላይ ዜጎች ለስርዓት መዳረጋቸውን ይገልጻል። በመጨረሻም ይህ ጅምላ ጭፍጨፋ ከዘር ማጥፋት እርምጃ በፍጹም ተለይቶ ስለማይታይ የደረሰው ጉዳት በገለልተኛ አካል ተጣርቶ ውጤቱን ለመላው የሀገራችን ህዝብና ለዓለም ማኅበረሰብ ይፋ እንዲደረግ መድረክ አጥብቆ ይጠይቃል ብለዋል።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 መለስካቸውን እናመሰግናለን። ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ስናልፍ በዩናይትድ ስቴትስ ለምክትል ፕሬዝደንትነት የሚወዳደሩት ዲሞክራቱ ቲም ኬንና ሪፐብሊካኑ ማይክ ፔንስ ትናንት ማታ ፋርምቬል፣ ቨርጂኒያ ውስጥ ተክርክራቸውን አካሂደዋል። ሁለቱም ተወዳዳሪዎች አብዛኛውን የክርክር ጊዜያቸውን ያሳለፉት አንደኛው የሌላውን ፓርቲ ፕሬዝደንታዊ ተወዳዳሪ ሂለሪ ክሊንተንንና ዶናልድ ትራምፕን በመንቀፍ ነው። የአሜሪካ ድምጽ ሬዲዮ ብሔራዊ ዘጋቢ ጅም ማሎን ያጠናቀረውን ዘገባ አዳነች ፍስሀዬ ታቀርባለች። ዴሞክራቱ የቨርጂኒያ ሴኔተር ቲም ኬንና ሪፑብሊካዊ ተወዳዳሪያቸው የኢንዲያና ክፍለ ሀገር አስተዳዳሪ ማይክ ፔንስ ለሰላምታ እጅ ከተጨባበጡ በኋላ ክርክሩ ሲጀመር ዴሞክራቱ ኬን ለፕሬዚዳንት የሚወዳደሩ ዶናልድ ትራምፕ የተናገሯቸውን አከራካሪ ነጥቦችን እንዲያብራሩ ሪፑብሊካዊውን ፔንስ በጠየቋቸው ወቅት ሙግቱ እየሞቀ ሄደ። ዶናልድ ትራምፕ የምረጡኝ ዘመቻ በሚያካሂዱበት ወቅት የሜክሲኮ ተወላጆችን ወንጀለኞችና የወሲብ ጥቃት የሚፈጽሙ ብለዋቸዋል። ሴቶችን የማይረቡ አሳማዎች፣ ውሾችና አስቀያሚዎች ሲሉ ሰድበዋቸዋል። ፕሬዚዳንት ኦባማ የዩናይትድ ስቴትስ ዜጋ አይደሉም የሚለውን ዘረኛ አባባልም አራምደዋል። ፔንስ በበኩላቸው ጠንካራ ምላሽ ሰጥተዋል። ሂለሪ ክሊንተን ከደጋፊዎቻችን ግማሽ የሚሆኑትን አሳፋሪዎች ናቸው ሲሉ የሰደቡትን ያህል አይሆንም፣ የሚታረሙ አይነቶችም አይደሉም ብለዋል። ሁለቱ ተወዳዳሪዎች በየጊዜው አንደኛው ሌላውን ጣልቃ እየገቡ ሲያቋርጡ ታይተዋል። ይሁንና አብዛኛውን ጊዜ በሰላም ነበር የተሟገቱት። ፔንስና ኬን ስለ ውጭ ጉዳይ ፖሊሲም ተከራክረዋል። ሪፑብሊካዊው ፔንስ ዩናይትድ ስቴትስ በፕሬዝደንት ባራክ ኦባማ አስተዳደር ወቅት እየተዳከመች ሄዳለች ብለዋል። ሂለሪ ክሊንተን የአገሪቱ ውጭ ጉዳይ ሚኒስትር ሆነው በሚሊዮኖች የሚቆጠሩ ማይሎች ርቀት ከተጓዙና የዚህ አስተዳደር የውጭ ጉዳይ ፖሊሲ አፍላቂ ከሆኑ ወዲህ የአሜሪካ የደህንነት ጥበቃ የማያስተማመን ደረጃ ላይ ይገኛል። ኬይን በበኩላቸው ትራምፕ የኒውክሌር መሳሪያን ጨምሮ ስለ ውጭ ጉዳይ ፖሊሲ ያቀረቧቸውን ሀሳቦች ነቅፈዋል። ዶናልድ ትራምፕ ቢሊቭስ ዶናልድ ትራምፕ የኒውክሌር መሳሪያ ባለቤት የሆኑ አገሮች ሲበራከቱ ዓለም የተሻለ ደህንነት ይኖራታል የሚል እምነት አላቸው። ሳውዲ አረቢያ ጃፓንና ደቡብ ኮሪያ የኒኩሌር መሳሪያ ባለቤቶች መሆን አለባቸውም ይላሉ። ኬን በተጨማሪም ትራምፕ የግብር ክፍያ ሰነዶቻቸውን ይፋ ለማድረግ አለመፈልጋቸውንና በ1990ዎቹ ዓመታት በንግድ ሥራቸው ደረሱብኝ ስላሏቸው ኪሳራዎችም አንስተዋል። አስተዳዳሪው ፔንስ ለምክትል ፕሬዝዳንትነት ብቃት ያላቸው መሆናቸውን ለማሳየት የግብር ክፍያ ሰነዶቻቸውን ይፋ ማድረግ ይኖርባቸዋል። ዶናልድ ትራምፕ ለፕሬዝዳንትነት ሥልጣን ብቃት ያላቸው ሰው መሆናቸውን ለማሳየት የግብር ክፍያ ሰነዶቻቸውን ለአሜሪካ ሕዝብ ይፋ ማድረግ ይኖርባቸዋል። ፔንስ ታዲያ የግብር አለመክፈሉን ጉዳይ ለትራምፕ በሚያመች ሁኔታ ለማቅረብ ሞክረዋል። ዶናልድ ትራምፕ የንግድ ሰው እንጂ በፖለቲካ የተካኑ አይደሉም። የንግድ ሥራን ገንብተዋል። በያዝነው ሳምንት ይፋ የተደረጉት ስለ ትራምፕ የንግድ ይዘት የሚገልጡ ሰነዶች ከ20 ዓመታት በፊት ከባድ ሁኔታ ገጥሟቸው እንደነበር ያሳያሉ። ሁለቱም ለምክትል ፕሬዝዳንትነት የሚወዳደሩት ሰዎች ስለ አሸባሪነት፣ ስለ ኢሚግሬሽን ወይም ስለ ፍልሰት፣ ስለ ኢኮኖሚና ከሩሲያ ጋር ስለሚኖረው ግንኙነትም ተሟግተዋል። የምክትል ፕሬዝዳንቶች ክርክር የሚካሄደው አንድ ብቻ ሲሆን ከታሪክ አንጻር ሲታይ በፕሬዝዳንታዊ ምርጫ ላይ ብዙም የሚያሳድረው ተጽዕኖ የለም። ሁለተኛው ዙር የክሊንተንና የትራምፕ ክርክር ከአምስት ቀናት በኋላ ይካሄዳል። አድማጮች ወደ ቀጣዩ ዝግጅት ከማለፋችን በፊት የምሽቱን አርዕስተ ዜና እናሰማለን። ኢትዮጵያ ውስጥ በቀጠለው ሁከት የቀላቀለ ተቃውሞ ወቅት አንዲት አሜሪካዊት ተገደሉ። አሜሪካዊቱ በዚህ የወቅቱ ሁኔታ ውስጥ የተገደሉ የመጀመሪያ የውጭ ዜጋ መሆናቸውን አሶሲየትድ ፕሬስ ዘግቧል። በኢትዮጵያ የዩናይትድ ስቴትስ ኤምባሲ በወጣው መግለጫ አሜሪካዊቱ ትናንት ከአዲስ አበባ ወጣ ባለ አካባቢ በመኪና እየተጓዙ ሳሉ ባልታወቁ ሰዎች በመኪናው ላይ በተወረወረ ድንጋይ ተመትተው በደረሰባቸው ጉዳት ህይወታቸው ማለፉን አስታውቋል። አሜሪካዊቱ በጸረ መንግስት ተቃውሞ ውጥረት ላይ ወደሚገኘው የኦሮሚያ ክልል ቡራዩ አካባቢ እየተጓዙ የነበሩ የግብርና ኤክስፐርት መሆናቸውን ነው ኤፒ የተናገረው። አንድ የኢትዮጵያ መንግስት ባለስልጣን እንደገለጹት የኦሮሚያ ክልል መንግስት ቃል አቀባይ አቶ ፈቃዱ ተሰማ ወደ ቡራዩ የተጓዘው የግብርና ባለሙያዎቹ ቡድን በወቅቱ የፖሊስ ጥበቃ አልጠየቀም ነበር ማለታቸውን ኤፒ ጠቅሶ ዘግቧል። ዛሬ ተመርቆ የሙከራ አገልግሎት መስጠት በይፋ የጀመረው የኢትዮ ጅቡቲ የባቡር መስመር ከጅቡቲ አዲስ አበባ ለመድረስ ሰባት ቀን ይወስድ የነበረውን ጊዜ ወደ አስር ሰዓት ማውረዱ ተዘግቧል። ዩናይትድ ስቴትስ ውስጥ አንድ የብሔራዊ ደህንነት መስሪያ ቤት የኮንትራት ተቀጣሪ እጅግ ሚስጥራዊ የሆነ የመረጃ ሰነድ ወስዷል ተብሎ በቁጥጥር ስር ውሎ እየተመረመረ መሆኑን የፍትህ ሚኒስቴር አስታወቀ። ተጠርጣሪው የ51 ዓመት እድሜ ያለው የሜሪላንድ ግላምበርኒ ሰፈር ነዋሪ የሆነው ሃሮልድ ቶማስ ማርቲን የታሰረው እንደ ኤሮፓውያን አቆጣጠር ባለፈው ነሐሴ መጨረሻ ገደማ መሆኑን ነው መግለጫው ያስታወቀው። ይህ ሰው ከፍተኛ ራዊ ደህንነት ምርመራ ማረጋገጫ የነበረው እንደሆነም ተጠቁሟል። መግለጫው ምን ያህል ወይም ምን አይነት ሰነድ እንደወሰደ በውል ባይገልጽም ስድስቱ ሰነዶች ግን በ2014 ዓ ም በመንግስት መስሪያ ቤት የተጠናቀሩ እጅግ በጣም በሚስጥር መያዝ ካለባቸው የስለላ መዝገቦች የተወሰዱ ሰነዶች መሆናቸውን ጠቅሷል። ክብረትና ክቡራን አድማጮች አሁን ጥቂት ደቂቃዎች ይቀሩናል፣ ዝግጅታችን ሊጠናቀቅ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ስርጭት ነው እየተከታተላችሁ ያላችሁት። ቀመሰለን ዜሮዎች እንደምን አላችሁ? አስተያየት ለመስጠት የፈለግኩት በቀደም አቡነ ማሲያ አድግራት ላይ ባደረጉት ንግግር ላይ ነው። አዎ ልክ ናቸው። መስቀሉን አንገቱ ላይ ልብሱ ላይ ያደረገ ህዝብ በዘር በቋንቋ መከፋፈል የለበትም። ቋንቋ በባቢሎን የተጀመረ የኃጢአት ውጤት ነው እና ጌታ ኢየሱስ ክርስቶስ በቋንቋ በዘር የተከፋፈለውን ህዝብ አንድ አድርጓል። እሳቸው ዘግየት ብለው ሀገር ውስጥ የገቡ ይመስለኛል። በብሔር ህዝብን መከፋፈል በኢህአዴግ ዘመን የተጀመረ እንደውም እያንዳንዱ ሰው ብሔሩን በግዴታ የቀበሌ መታወቂያ ላይ ማስፈር አለበት እንደኔ ከሶስት ካረግ በላይ ላለው እና ክርስቲያን ለሆነ ህዝብ ይህ አሰራ አፈታኝ ነው። ቢቻል ዘልፍ ሲባል ክርስቲያን ብል መርጣለሁ ካልሆነም ኢትዮጵያ ወይም ጥቁር አፍሪካዊ። ግን የኔ ብሔር ኢትዮጵያዊ ሳይሆን ቅልቅል የሌለብኝ ኦሮሞ፣ ትግራይ፣ ጉራጌ፣ አማራ ነኝ ለሚሄለው ብሔሩን ማስፈር ህገ መንግስቱ የሰጠው መብት ነው። እኔ ግን ብሔሬን ብጠየቅ አላውቀውም ከኢትዮጵያዊነት ውጭ እና በዚህ ጉዳይ ላይ አጥብቀው እንዲሰሩ በእግዚአብሔር ስም እጠይቃቸዋለሁ። ቤተ ክርስቲያንም በክርስቶስ አንድ መሆናችንን ልትሰብክ ይገባታል። ይሄ የውጭ መገናኛ ያመጡት ችግር ሳይሆን የራሳችን ችግር ነው። ክርስቲያን አጥፍቻለሁ ይቅርታ የሚለውን መለማመድ አለበት። እግዚአብሔር ያዘኑትን ወገኖቻችንን ያስብ። ሰላም ለኢትዮጵያ ይሆን። ሰላም ሆነው ሰላም ጤና ይስጥልኝ። ቪዎች እንደምንድናችሁ። ዛሬ አስተያየት በስተት የሚፈልገው በተቃዋሚ ፓርቲዎችና በኢህአዴግ መካከል ያለው አንድነት ምንድን ነው? ለምሳሌ ተቃዋሚ ፓርቲዎቻችን ስንመለከት ኦነግን ስንመለከት የኦነግ መሪ ብዙ አመት ሆነው የቆዩት አቶ ሌንጮ ናቸው። ግንቦት ሰባትን የቀድሞ ቅንጅትን ስንመለከት ዶክተር ብርሃኑ ናቸው። መድረክን ስንመለከት ዶክተር መራራ ጉዲናና ፕሮፌሰር በየነ ናቸው። ቅንጅት፣ ሰማያዊ ፓርቲን ስንመለከት አቶ ይልቃል ናቸው። ወደፊት የሚቀጥሉ ይመስለኛል። ኢህአዴግን ስንመለከት ከአርባ በፊት ከአርባ አመት በፊት የነበሩ ሰዎች ስቲል ማዕከላዊ ኮሚቴ ውስጥ ሆነው ሁሉን የሚያሽከረክሩ ፈላጭ ቆራጮች እነሱ ናቸው። በተቃዋሚ ፓርቲዎች ላይ ትኩረት ሲያደርግ ተቃዋሚ ፓርቲዎቻችን ምንም የመተካካት ፖሊሲ ሲያደርጉ አላየንም። መሪዎቻቸው ለብዙ አመት ስልጣን በመያዝ ታወቁ ናቸው። መተካካት ሲባል ወጣቶችን አሰልጥነው ለስልጣን ማብቃት፣ ወጣቱን የመሪ አያ እንዲሆን ማድረግ፣ ይህንን ስራ ሲሰሩ አላየንም። ራሳቸው ዲሞክራቲክ ሳይሆኑ እንዴት ዲሞክራሲ ሊያመጡ ይችላሉ? በትግሉ ሜዳ ያላመናቸውን ስልጣን ሲይዙ ወይም ከረሜላው ላይ ከወጡ በኋላ እንዴት ብለው ነው ከስልጣን ይለቃሉ ብለን ልናምን የምንችለው? ስለዚህ የኢትዮጵያ ሕዝብ የሰለቸው የጠገቡን እያወረደ የተራ በሆኑ ስልጣን ለማውጣት ነው። ስለዚህ ይሄንን ተቃዋሚ ፓርቲዎች ራሳቸውን መጀመሪያ መፈተሻ ያለባቸው ይመስለኛል፣ ለሀገሪቱ ዲሞክራሲ ለማምጣት ከፈለጉ ማለት ነው። ስሜ ዶክተር ደጀን መንግስት ይባላል። አመሰግናለሁ። ቴንኪው ቪውዮች። ሰላም ለኢትዮጵያ ሕዝብ ይሆን። አሜን። አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ሌሎቻችሁም እንደዚሁ እንድትሳተፉ ከአክብሮት ጋር እንጋብዛለን። የስልክ ቁጥሩ 2022059942 የውስጡ መስመሩ 14 ነው። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የአፍሪካ አገሮች ወዳጆችን እንጂ በጎ አድራጊዎችን አይሹም፣ ንግድን እንጂ እርዳታን አይሹም። ዩናይትድ ስቴትስም ለሁሉም አፍሪካውያን የሚሆን የአፍሪካን እድገት ለማፋጠን የሚረዳ ወዳጅነትን ነው የምትሻው ሲሉ ፕሬዚዳንት ባራክ ኦባማ በሁለተኛው የዩኤስ አፍሪካ የንግድ መድረክ ላይ ተናግረዋል። አፍሪካ ውስጥ ያለው የአሜሪካውያን መዋለ ንዋይ እስከ ሰባ ከመቶ ይደርሳል ወደ አፍሪካ የተከበራችሁ አድማጮች፣ ማምሻውን ዝግጅታችን አልፎ አልፎ ሲቋረጥና የድምፅ መረባበሾችን የምትሰሙት የኮምፒውተር ችግር በመኖሩ ምክንያት ነው። ቴክኒሽያኖቹ እየተረባረቡ ነው። ሌሎች ዝግጅቶቻችንም ላይ ይሄ መረባበሽ ምናልባት ሊቀጥል ስለሚችል ይቅርታ እንጠይቃለን። እስከሚስተካከል ድረስ አጠራጠር ያሉ መረጃዎችን ላካፍላችሁ። ዛሬ አንድ የዩናይትድ ስቴትስ ዶላር 22 ብር ከ01 ሳንቲም ተመንዝሯል። የመሸጫ ዋጋው 22 ብር ከ01 ሳንቲም፣ የመግዣው ዋጋ 22 ብር ከ50 ሳንቲም ነው። አንድ ዩሮ 24 ብር ከ67 ሳንቲም ተመንዝሯል። ዛሬ አንድ የእንግሊዝ ፓውንድ 28 ብር ከ05 ሳንቲም ሆኗል። የእንግሊዝ ፓውንድ ይህን ያህል ሲወርድ ሲያሽቆለቁል እንግሊዝ የአውሮፓ ህብረትን ለቃ ለመውጣት አብላጫ ድምፅ በውሳኔ ሕዝብ ከሰጠች ወዲህ ዝቅተኛው ይመስለኛል። ይሄ የዛሬው ምንዛሬ። ወደ የነገ የአየር ሁኔታ ትንበያ ስንመለከት ረቡዕ መስከረም 26 2009 ዓመተ ምህረት አዲስ አበባ ብራ እንደምትሆን ነው። እንግዲህ ከዘለቀው የክረምት ጊዜ በኋላ የሚታየው ከፊል ደመናማ ትሆናለች። የሙቀቷ መጠን ከፍተኛው 25 ዲግሪ ሴልሽየስ፣ ዝቅተኛው 11 ዲግሪ ሴልሽየስ ይሆናል። በኢትዮጵያ ከፍተኛና ዝቅተኛ የሙቀት ሁኔታዎችን ካየን የባሌሮቤው ዝቅተኛ የሙቀት መጠን አስር ዲግሪ ሴልሽየስ ነው። የሀገሪቱ ዝቅተኛ የሀገሪቱ ከፍተኛ ሙቀት ደግሞ የሰመራው አርባ አንድ ዲግሪ ሴልሽስ ነው። የተከበራችሁ አድማጮች ዝግጅቶቻችንን በጥራት ማዳመጥ እንድትችሉ አዳዲስ የስርጭት መስመሮችን ከፍተናል። እነዚህም በተለመዱት በሶስቱ ሜትር ባንዶች በአስራ ዘጠኝ በ ሃያ ሁለት እና በሃያ አምስት ሜትር ባንዶች ላይ ያሉ የስርጭት መስመሮች ናቸው። በ19 ሜትር ባንድ በ15630 እና በ15785 ኪሎሄር በሃያ ሁለት ሜትር ባንድ በ13615 እና በ13860 ኪሎሄርስ እንዲሁም በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ በተለመደው የሳተላይት ስርጭት መስመሮቻችን ስርጭቶቻችንን በየዕለቱ በ ጥራት ማዳመጥና መከታተል ትችላላችሁ። ኢንተርኔቱ ኢንተርኔት እንሄድ ሰሎሞን በኢንተርኔት አምሀሪክ ዶት ቪኦኤ ኒውስ ዳት ካም ላይ ታገኙናላችሁ። በፌስቡክ እና ና ትዊተር ደግሞ ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ዝግጅታችን በዚሁ ተጠናቀቀ። ለዛሬ የተከበራችሁ አድማጮች በምሽቱ ፕሮግራሟን አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም ስናስተናግዳችሁ ያመሸ ነው የምንሰናበታችሁ። ቆንጆ ይታይና፣ እኔም ሰለሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል ደህና አደሩ። ሰላም።